ሳይንስና ህብረተሰብ ጤና ይስጥልኝ፣ አድማጮች እንደምን ሰንብታችኋል? መላ ኢንዱስትሪስ ይባላል ድርጅቱ። አውቶማቲክ የገንዘብ ማውጫ ማሽኖችን ኢትዮጵያ ውስጥ መገጣጠምን ጨምሮ የኤሌክትሮሜካኒካል ቁሶችን ማምረት ነው ዋነኛ ዓላማው። ድርጅቱ የተለያዩ ማሽኖችን ኢትዮጵያ ውስጥ ለመገጣጠምና ለማምረት በ50 ሚሊዮን ብር መነሻ ካፒታል የተቋቋመው ከሶስት ዓመት በፊት ነው። አሁን አውቶማቲክ የገንዘብ ማውጫ ማሽኖችን ኢትዮጵያ ውስጥ ለመጀመሪያ ጊዜ ገጣጥሞ በመጨረስ ከባንክ የመክፈያ ስልት ጋር ስምም መሆናቸውን ለማጣራት በዝግጅት ላይ ነው። ሙከራው ስኬታማ ከሆነ ድርጅቱ በአምስት ዓመት ውስጥ ከ10,000 እስከ 15,000 አውቶማቲክ የገንዘብ ማውጫ ማሽኖችን በገበያ ላይ የመዋል እቅድ ነድፏል። በተዛማጅ ሙያ ዩናይትድ ስቴትስ ውስጥ ለበርካታ ዓመታት ያሳለፉትን ባለትዳር የድርጅቱ መስራቾች አነጋግረናል። አብራችሁን ቆዩ። ለሆነ አንዳች አንገብጋቢ ነገር ገንዘብ አስፈልጎትንበል፣ ገንዘቡ በእጁ የለም የደሞዝ ቀን ገና ነው። የፈለጉትን ገንዘብ በፍጥነት ሊሰጥዎት አልያም ሊያበድሮት የሚችል ሰውም ባጠገቦት የለም። ባንክ ቤቶች ደግሞ ተዘግቷል። ገንዘቡን አሁኑኑ ነው የሚፈልጉት። ድሮድሮ ገንዘቡን የሚሰጥ ሰው እስኪያገኙ፣ የደሞዝ ቀን እስኪደርስ፣ ወይም ባንክ ቤቱ እስኪከፈት መጠበቅ ግድ ይል ነበር። አውቶማቲክ የገንዘብ ማውጫ ማሽኖች አገልግሎት መስጠት ከጀመሩ ወዲህ ግን መጠበቅ ግዴታ አይደለም። በማንኛውም ጊዜ ወደ አውቶማቲክ የገንዘብ ማውጫ ማሽኑ ወይንም ኤቲኤም ሄደው ገንዘቡን ማውጣት ይችላሉ። ማሽኑ የባንክ ቤት ሰራተኛ በሌለበት ገንዘብ ለማውጣት የሚያገለግል አውቶማቲክ መሳሪያ ነው። ኢትዮጵያ ውስጥ ከ1800 እስከ 2000 ግድም ኤቲኤም ማሽኖች እንዳሉ ይጠቀሳል። የመላ ኢንዱስትሪስ መስራችና ዋና ሥራ አስኪያጅ አቶና ኦላ አዲሱ በፋብሪካቸው መመረት ስለጀመረው አውቶማቲክ የገንዘብ ማውጫ ማሽን እንዲያብራራሉ። ይሄ ማሽን ምንድነው የሚያደርገው? ካርድ አማካኝነት ወይም በዴቢት ካርድ ወይም በክሬዲት ካርድ በካርድ አማካኝነት ማንነትህን ካረጋገጠ በኋላ አንዳንዴ የመለያ ቁልፍ ወይም ደግሞ ቁጥር ይሰጥህና ከካርዱ ጋር ማስገባት የሚኖርብህ በኤቲኤሙ ላይ ያንን አስገብተ የሚያስፈልገውን ገንዘብ ከአካውንትህ ውስጥ በተወሰነ መጠን ማውጣት ትችላለህ ማለት ነው። በሀያ አራት ሰዓት ዊኬንድ ቢሆን ከስራ ሰዓት ውጭም ቢሆን በዓልም ቢሆን ይሄ ማሽን ከአካውንት ውስጥ ያለህን ገንዘብ ማስወጣት የሚያስችልህ ማሽን ነው ማለት ነው። አውቶማቲክ የገንዘብ ማውጫ መሳሪያ የተፈለሰመው ከ50 ዓመት ግድም በፊት እንደ ጎርጎሪዮስ አቆጣጠር በ1967 ዓመት ነው። በርካቶች መሳሪያውን የፈለሰመው አሜሪካዊው የንግድ ሰው ሉተር ሲምጂያን እንደሆነ ይናገራሉ። ሆኖም ይህ ውስብስብ መሳሪያ እንዲፈጠር የበርካታ ተመራማሪዎች የአእምሮ ጭማቂ እንዳስፈለገ ተጽፎ ይገኛል። የመሳሪያው መፈልሰም ቀደም ሲል በባንክ ሰራተኛ እየተቆጠረ ይሰጥ የነበረውን ብቸኛ የገንዘብ አከፋፈል ስልት ቀይሮታል። የመላ ኢንዱስትሪስ መስራቾች ይህን መሳሪያ በስፋት ማምረት ይሻሉ። የድርጅቱ መስራችና ባለቤት ወይዘሮ ሊሊያ ኃይሉ በኢንፎርሜሽን ሲስተም የትምህርት ዘርፍ የመጀመሪያ ዲግሪ አላቸው። ከባለቤታቸው ጋር የመሠረቱት ድርጅት ውስጥ የጠቅላላ ስራ ቁጥጥር ኃላፊ ናቸው። የገንዘብ ማውጫ ማሽኖችን ወይንም ኤቲኤም ኢትዮጵያ ውስጥ ገጣጥሞ ለማቅረብ ምን አነሳሳቸው? መጀመሪ ሀሳቡን ስናስበው ኤቲኤም ብለን አይደለም የጀመር ነው የጀመር ነው የኤሌክትሮ ሜካኒካል መገዳደሚያ ብለን ነው ስናስበው፣ ፕሮጀክቱን ስናስበው። ሌላው ወደዚህ ደግሞ የመራ ነገር ምንድን ነው? ባንኮቻችን የሚጠቀሙበት እቃዎች የኤቲኤም አውቶሜትድ ቴለር ማሽንና የፖይንት ኦፍ ሴል ማሽኑ እዛ ላይ ትልቅ የሆነ ሰፊ የሆነ የማርኬት እድል ነው የታየንና እሱ ላይ የበለጠ ትኩረት አድርገን ጥናቶችን ማካሄድ ጀመርን። በዚህ ምክንያት የመጀመሪያው ምርታችን የሚሆነው ገጣጥመን ስንጨርስ የኤቲኤም ማሽን ሲሆን በመቀጠልም ወደዚህ ወደ ፖይንት ኦፍ ሴልሱ እንዲሁም ወደ ሌሎች የኤሌክትሮሜካኒካል እቃዎች ቀስ በቀስ እያሰፋን እንሄዳለን ቢዝነሱን። ድርጅቱ ከአውቶማቲክ የገንዘብ ማውጫ መሳሪያ በተጨማሪ ሌሎች አራት መሳሪያዎችንም የማምረት እቅድ አለው። በተለያዩ የመገበያያ ስፍራዎች አገልግሎት ላይ ሊውል የሚችል ከኮምፒውተር ጋር የተገናኘ የገንዘብ መክፈያ መሳሪያ ለማምረት ጥናቱ ተጠናቋል። ግለሰቦች በየቤታቸው ምግባቸውን የሚያሞቁበት መሳሪያ ማለትም ማይክሮዌቭ፣ የባንኮች የገንዘብ መቁጠሪያ መሳሪያ እንዲሁም ለነዳጅ ማደያዎች የሚያገለግል ነዳጅ እየሳብ የሚያወጣ መሳሪያ ለማምረት በእንቅስቃሴ ላይ መሆናቸውን የድርጅቱ መስራች ባለትዳሮች ተናግሯል። ላለፉት አስር ዓመታት ዩናይትድ ስቴትስ ውስጥ በሚገኙ ግዙፍ ባንኮችና የገንዘብ ተቋማት ውስጥ የኮምፒውተር ሶፍትዌሮችን በማደራጀት ሲሰሩ የቆዩት አቶ ናውል አዲሱ በኮምፒውተር ሳይንስ የማስተርስ ዲግሪ አላቸው። የመጀመሪያ ዲግሪያቸውንም የሰሩት በኢንፎርሜሽን ሳይንስ ዘርፍ ነው። አውቶማቲክ የገንዘብ ማውጫ መሳሪያ ገጣጥሞ ለገበያ ማቅረብ ውስብስብና ጥንቃቄ የሚጠይቅ መሆኑን ያብራራሉ። ከፍተኛ የሆነ ውስብስብ ነው። በጣም ሙያ የሚጠይቅ ኤሌክትሮኒክስ እና ሜካኒካል ኢንጂነሪንግ ሙያ የሚጠይቅ እንደዚሁም ኔትወርኪንግ እና ሶፍትዌር፣ እነዚህን ኮምባይን ያደረገ እቃ ነው እና ውስብስብ ነው። ውስብስብ ነው ማለት ግን መስራት አይቻልም ማለት አለ ውስብስብነቱን ጊዜ በመውሰድ ለባለሙያዎቹ ስልጠና የሚያስፈልገውን ስልጠና በማመቻቸት ስልጠና በመስጠት እኛ ራሳችንን ሪሰርስ በማድረግ የሙከራ መገጣጠም ያሁን ጨርሰናል። አሁን የሚቀረን ያንን የተመረተውን ትራንዛክሽናል ወይም ኔትወርክ ላይ የገንዘብ ማውጫና ማስገቢያ መረቡ ላይ አስገብቶ ትክክለኛውን ገንዘቡን ማውጣት መቻሉን ሙከራ ለማድረግ ቅድመ ዝግጅቶቹን እያመቻቸ እንገኛለን። ይህን ውስብስብ አውቶማቲክ የገንዘብ ማውጫ መሳሪያ እንደ ጎርጎሪዮስ አቆጣጠር በ1960ዎች ውስጥ እንደፈለሰመው የሚነገርለት አሜሪካዊው ሉተር ሲምጂያን በወቅቱ መሳሪያውን ለተጠቃሚዎች ለማቅረብ ከፍተኛ ፈተና እንደገጠመው ይነገራል። ለመጀመሪያ ጊዜ ገጣጥሞ የሠራውን የገንዘብ ማውጫ መሳሪያ ለኒውዮርክ ሲቲ ባንክ እንደምንም አሳምኖ ካቀረበ ወዲህ ግን የመሳሪያው ተጠቃሚዎች እየተበራከቱ መሄዳቸው በታሪክ ሰፍሮ ይገኛል። ወደ አስር የሚጠጉ ሠራተኞችን በመቅጠር ስራ የጀምረው መላ ኢንዱስትሪስ ባለቤቶች የሥነ ቴክኒክ ዕውቀቱን የገበዩት በዩናይትድ ስቴትስ ቆይታቸው ነው። ችሎታ የመጣው እኛ ነዋሪነታችን በአሜሪካን ሀገር ነው። አሜሪካን ሀገር በዚህ ኢንዱስትሪ ላይ ከሰላሳ ዓመት በላይ ሲሰራ የቆየ ሰው፣ ከዛ አኳያ ያደረግነው ችሎታ አለ። እንደዚሁም እኛ ረሞራታችን ሪሰርች ስናደርግ ያገኘነው እውቀት አለ። እንደዚሁም ልምምድ ትሬኒንግ ወስደናል። በዛ ሙያ በኤቲኤም ሙያ በተጨማሪ ደግሞ እኔ በግሌ ሰራበት የነበረው ትላልቅ ባንኮች ሰርቻለሁ። ጄፒ ሞርጋን ቼዝ፣ ዩኤስ ባንክ እና ፋይናንሻል ኢንዱስትሪ ውስጥ የገንዘብ ማውጣት እና የገንዘብ ትራንዛክሽን ሪሌትድ የሆኑ ስራዎች ላይ ነው ስሰራ የነበረው። ከዛም ነው ያጠራቀምኩት እውቀት ነበር። በተጨማሪ ቴክኒሽያኖቻችን ሌቭል ዋን እና ሌቭል ቱ የሚባል ትሬኒንግ አለ። በኤቲኤም ሜንቴን በማድረግ ያንን ስልጠና ወስደዋል። ስለዚህ ስልጠናው እና እውቀቱ ትራንስፈር የተደረገው ከአሜሪካን ሀገር ነው ወደ እኛ ሀገር። በምላ ኢንዱስትሪስ ውስጥ የሚሰሩ ሰራተኞች፣ የሶፍትዌር ኢንጂነሮች ኮምፒውተር በመገጣጠምና የኢንተርኔት መረቦችን በመዘርጋት የረዥም ጊዜ ልምድ ያላቸው መሆናቸውን ዋና ስራ አስኪያጁ ገልጧል። ከ25 ዓመት በላይ የስራ ልምድ ያለው የሜካኒካል ኢንጂነሪንግ ባለሙያ እንዲሁም አውቶማቲክ የገንዘብ ማውጫ መሳሪያዎችን በማደስ በመገጣጠምና በማምረት ከ30 ዓመት ያላነሰ ልምድ ያካበተ ባለሙያ በድርጅቱ እንደሚገኝም ተናግሯል። ድርጅቱ ወደፊት እስከ 25 የሚደርሱ ብቃት ያላቸው ሰራተኞችን እንደሚያቅፍ ባለቤቶቹ አስታውቋል። አልቆ ለገበያ በሚውልበት ሰት በቀጥታ ምርቱን የምናቀርበው ለባንኮች ነው የሚሆነው። የግል ባንክ አለ፣ የመንግስት ባንክ አለ። ስለዚህ ለሁሉም ባንኮች ይመለከታቸዋል። ሰው ለእነሱ ነው ሽያጩን የምናቀርበው። በተጨማሪም ይህ የኤቲኤም ማሽን በኢትዮጵያ ውስጥ ብቻ ሳይሆን የሀገር ውስጥ የማርኬት ዲማንዱን ካሟላም በኋላ በመቀጠል ወደ ኢስት አፍሪካ ለመላክ እናስባለን። ሳውት ሱዳን ትልቁ እንትናችን ነው የሚሆነው ቢካዝ አዳዲስ ባንኮች አሁን ኦልሞስት ወደ ሀያ የሚሆኑ ባንኮች ተከፍተዋል። እሱን ሁላ አድሬስ ማድረግ እንፈልጋለን፣ ወደዛ ማርኬቱን መላክ እንፈልጋለን። ኬንያ፣ ዩጋንዳ፣ ታንዛኒያ፣ እነዚህ እነዚህ ሀገሮች፣ ጅቡቲ ኤክስፖርት እናደርጋለን፣ እንልካለን ምርቱን። በእርግጥም አውቶማቲክ የገንዘብ ማውጫ መሳሪያ ለመጀመሪያ ጊዜ ኢትዮጵያ ውስጥ መገጣጠም የጀምሩት ባለትዳሮቹ ሙከራቸው ተሳክቶ ልክ እንደ አሜሪካዊው ሉተር ሲምጂያን ምርታቸውን በቅርቡ በስፋት ገበያ ላይ የመዋል ህልም ሰንቋል። መጀመሪያ ላይ እዚህ ሀገር አሁን ብዙውን የኤቲኤም ወይም የገንዘብ ማውጫ ማሽኖቹን እየተከለ ለተጠቃሚው አገልግሎት ላይ እያዋለ ያሉት ባንኮቹ ናቸው። ወደፊት በሂደት ግን ግለሰቦችም ሱፐር ማርኬቶችም ይህንን ኤቲኤም ኦር የገንዘብ ማውጫ ማሽን በቦታቸው ላይ ተክለው ተጠቃሚው ሊጠቀምበት የሚችለውን አገልግሎት መስጠት ይጀምራሉ ብለን እናስባለን። አሁን ግን ያንን አገልግሎት እየሰጡ ያሉት ባንኮቹ ብቻ ስለሆኑ እኛ ለባንኮቹ ነው የምናቀርበው። ይህንን የገንዘብ ማውጫ ወይም የኤቲኤም ማሽኖች ከውጭ ሀገር በማስመጣት ለዚህ ሀገር ገበያ የሚያቀርቡ ድርጅቶች አሉ። ያንን ሲሰሩ ለተወሰኑ ዓመታት ቆይተዋል። አሴምብል በማድረግ ደረጃኛ የመጀመሪያዎች ላይ በዚህ ሀገር ብቻ ሳይሆን በኢስት አፍሪካ በአስር ሀገሮች ውስጥ ጥናታችንን ባካሄድንበት የመገጣጠም ፕላንት ወይ የመገጣጠም ንግድ ላይ ያለ ካምፓኒ ኩባንያ የለም። አድማጮች መላ ኢንዱስትሪስ የሚል ድርጅት በማቋቋም አውቶማቲክ የገንዘብ ማውጫ መሳሪያ ለመጀመሪያ ጊዜ ኢትዮጵያ ውስጥ የገጣጠሙ ባለ ትዳሮችን በማነጋገር ያጠናቀርንላችሁ የሳይንስና ኅብረተሰብ ዝግጅት በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።